አንቀጽ 14 አንድ እያንዳንዱ ሰው ከጭኮና ሸሽቶ በሌሎች አገሮች ጥገኝነትን የመጠየቅና በደህና የመኖር መብት አለው። ሁለት ፖለቲካዊ ካልሆኑ ወንጀሎች ወይም የተባበሩት መንግስታት ድርጅት ዋና ዓላማዎችን ከሚቃረኑ ስራዎች የተነሳ በሚደርሱ ክሶች ምክንያት ከሆነ ይህ መብት ሊያገለግል አይችልም።